አሳላፊው ምን አይነት ምግብ እንዲሰጥህ ትፈልጋለህ? አሳ ወጥና ቢራ እንዲሰጠኝ እፈልጋለሁ። ጋዜጣ እንድገዛላችሁ ትፈልጋላችሁ? ከአስራ አምስት ደቂቃዎች በፊት ገዛን። ገንዘብ እንድትሰጭው አልነገረሽም? የለም፣ አልነገረኝም። ስንት ሰዎች እንዲመጡ ነገርኋቸው? ሀምሳ ሰዎች እንዲመጡ ነገርኋቸው። ጥቂት ጊዜ እንድትታገሱት ነገራችሁ? አዎን፣ ነገረን። የደሮ አልጫ እንድንሰራላችሁ ትፈልጋላችሁ? አዎን፣ እንፈልጋለን። ፓስታ ሹታ እንዲበላ ጠየቅሽው? የለም፣ አልጠየቁትም። ምን አይነት ምግብ እንድትበሉ ትፈልጋላችሁ? እብስ ስጋ እንድንበላ እንፈልጋለን። የቱን ምግብ እንዲያቀርብልህ ትፈልጋለህ? የዶሮ ወጡን እንዲያቀርብልኝ ይፈልጋለሁ። ለመቤቴ ምን እንዳመጣላቸው ይፈልጋሉ? ቢራ እንድታመጣላቸው ይፈልጋሉ። ከበደ እና ለማ እንዲመጡ አትፈልጉም? የለም፣ አንፈልግም። ወደ አሜሪካ ሲሄዱ እንዲወስዱ ነገርኳቸው። አዎ፣ ነገርኳቸው። ከኢትዮጵያውያን ጋር ሲሆን አማርኛ እንዲናገር ማን ነገረው? አባት እና እናቱ ነገሩት። ብዙ ገንዘብ እንድናገኘት እንስራ። ውጭ ጉዳይ ሚኒስቴር ውስጥ እንስራ። ምን አይነት ምሳሌ እንዲነግረው ይፈልጋሉ? እኔ ምሳሌ አልፈልግም። ቤቶ መጥተው እንዲሰሩ ነገሯቸው። አሁን ነገርኋቸው። ጋዜጣው እንድትተረጉሙ ማን ነገረህ? አስተማሪዬ ነገሩኝ። ደብዳቤውን በመኪና እንዲጽፈው ነገሯችሁት። አሁን ነገር ነው። ወደ ስራው እንዲሮጥ ማን ነገረው? ወንድሙ የነገረው ይመስለኛል። ለማና ጥሩነሽ አባትህን እንዲጠይቋቸው ትፈልጋለህ? አዎን፣ በጣም እፈልጋለሁ። ለቤቱ ብዙ ገንዘብ እንድንከፍል ይወዳል። አሁን ይወዳል። በምን እንዲመጣ ትፈልጊያለሽ? በመኪና እንዲመጣ እፈልጋለሁ። እናትሽ እዚህ እንዲመጡ ነገርሻቸው? አሁን ነገርኳት። በአምስት ሰዓት ከስራ እንዲወጡ ነገርሃቸው? አሁን ነገርኋቸው። ከበደና ለማ ከኛ ጋር ቡና እንዲጠጡ ነገርኋቸው? አዎን ነገርኋቸው። ሰዓት እንዲሰጥች ትፈልግ ያለሽ? አዎን እፈልጋለሁ። ነገ ማን እንዲመጣ ትፈልጋለህ? አሳላፊው እንዲመጣ እፈልጋለሁ። ወደ ውጭ አገር ለመሄድ አባትና እናትህ እንዲፈቅዱልህ ትፈልጋለህ? አዎ እፈልጋለሁ። ምሳህን እንዲያዘጋጅልህ ትፈልጋለህ? አዎ እንዲያዘጋጅልኝ እፈልጋለሁ። ጋዜጣ እንድታነብ ትፈልጋለህ? የለም አልፈልግም።